እግዚአብሔር አምላካችንን እናመሰግናለን። ዛሬ ዮሐንስ ወንጌል ምዕራፍ 11 ላይ ያለውን የመጨረሻውን ምልክት ነው የምንመለከተው እና ባለፉት ጥቂት ሳምንታት እንደነገርኳችሁ የአልዓዛር ከሞት መነሳት ምልክት ነው የምናየው እና በዮሐንስ ወንጌል ውስጥ ምዕራፍ 21 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ ያደረጋቸውን ነገሮች በሙሉ ቢመዘገቡ አለና ዮሐንስ ቢጻፉ ዓለም በሙሉ ለመጽሐፎቹን ለማስቀመጥ ባልበቃም ነበር። ማለት እጅግ በጣም ብዙ ነገሮች ነው ጌታ ኢየሱስ ክርስቶስ ያደረገው የሚለውን ነገር ይናገራል እና በነዛ ሦስት ተኩል ዓመታት ውስጥ ከቁጥር ያለፉ ነገሮች ጌታ ኢየሱስ አድርጓል እና ነገር ግን ዮሐንስ ሰባት ብቻ ነው መርጦ ያስቀመጠው። እና ሰባቱን ሲያስቀምጥ መርጦ ያስቀመጠው ምን ብሎ ነው? ምልክቶች ናቸው ብሎ ነው። እና ሰዎች በቀላሉ ማድረግ የማይችሏቸውን ነገር ማለት በቀላሉ ብቻ አይደለም፣ በ በ በጥረታቸው ሁሉ ማድረግ የማይችሏቸው ነገሮች ናቸው ጌታ ኢየሱስ ክርስቶስ ያደረጋቸው እነዚህ ነገሮች ምልክቶች ናቸው ብሎ ነው ዮሐንስ የተናገረው። እና እነዚህ ነገሮች ጌታ ኢየሱስ ክርስቶስ እነዚህ ምልክቶች አደረገ በዚህ መጽሐፍ ውስጥ የተጻፉትን ሰባቱን ብቻ እና እነዚህ ምልክቶች አይታችሁ እሱ ኢየሱስ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁ ደግሞ ውጤት አለው። በኢየሱስ ክርስቶስ ማመናችሁ በስሙ አምናችሁ ሕይወት እንዲሆንላችሁ እነዚህ ሰባቱ ተጽፈዋል ብሎ ነው የተናገረው እና ስለዚህ የመጀመሪያውን ስናይ የውሃውን ወደ ወይን ጠጅ ለወጠ። ምዕራፍ ሁለት ላይ ሁለተኛው ገሊላ ሆኖ ቅፍርናሆም የታመመውን የገዥውን ልጅ በርቀት እዚሁ እንዳለ እዛ እንደፈወሰው እናያለን። በርቀት ላይ ጌታ ነው። በአይነት ላይ ጌታ ነው። ጌታ ኢየሱስ የ38 ዓመቱን ሽባ ምዕራፍ አምስት ላይ ደግሞ አሁን እነዚህን ነገሮች እንደገና ስከልስ ዮሐንስ ወንጌልን በአይናችሁ ስር ማድረግ እንደምትችሉ ነው የማስበው የማስበውና በቃላችሁ እንደምታውቁት ጭምር ነው የማስበውና የ38 ዓመት ሽባውን ደግሞ በመፈወስ የጊዜ መጠን በአንድ ሰው ህመም ላይ የሚያመጣውን ተጽዕኖ ጌታ ኢየሱስ መበጣጠስ የሚችል ጊዜ ያመጣውን ችግር ለሱ ችግሩ እንዳይደለ ነው የተመለከት ነው። ምዕራፍ ስድስት ላይ ደግሞ ስንመጣ በአምስት የገብስ እንጀራና በሁለት አሳ አምስት ሺህ ሰዎች ጌታ ኢየሱስ እንዳጠገበ ነው ያየ ነው። ምዕራፍ ስድስት እዛው ምዕራፍ ስድስት ላይ ጌታ ኢየሱስ ክርስቶስ በውሃው ላይ ተራምዶ በተፈጥሮ ህግጋት ላይ ስልጣን እንዳለው ይህንን ከሳይንስም አኳያ ስትመለከቱ በጣም አስደናቂ ማንም ሰው ሊያደርገው የማይችለውን ነገር እንዳደረገ ነው። ስድስተኛው ባለፈው ሳምንት ያየ ነው። እውር ሆኖ የተወለደውን ራሱ እውሩ ምን ብሎ ተናግሯል? የሰው ልጅ ከተፈጠረ ጀምሮ በታሪክ እውር ሆኖ የተወለደውን አይን ያበራ ማንም የለም፣ እሱ የእግዚአብሔር ልጅ ነቢይ መሆን አለበት ብሎ ነው የተናገረው ልክ ነው። ይሄ ምልክት ኢየሱስ ክርስቶስ ከሰው የተለየ ኃይልና ችሎታ በውስጡ ያለው አምላክነት ያለው መሆኑን የሚያሳይ ነገር እንደነበረ ነው ያየ ነው። ዛሬ ደግሞ በመጨረሻው በሰው ልጅ ሁሉ ጠላት ላይ ጌታ ኢየሱስ ክርስቶስ ስልጣን ያለው መሆኑን ሰባተኛውንና የመጨረሻውን እናያለን። እንግዲህ ቅድም እንዳነበብኩላችሁ ስትሰሙ ዮሐንስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ክርስቶስ የሁለት እህትማማቾች የማርታና የማርያም ወንድም ታሞ ሞቶ መቃብሩ ጋር ሄዶ ድንጋዩን አንሱት ብሎ አላዛር ና ውጣ ብሎ ልክ እንዳለ ሰው የሞተውን ሰው ሲጠራውና የሞተው ሰው ደግሞ ድምፁን ተከትሎ ሲወጣ ነው የምንመለከተውና ይሄ ሌላው ምልክት ነው። የሰባተኛው ምልክት እና የመጨረሻው ምልክት ዮሐንስ ወንጌል ላይ የተጻፈውና ሰዎች የማይችሉትን ጌታ ኢየሱስ ማድረግ እንደሚችል የሚያሳይ እና እሱ ከሰው የተለየ መሆኑን የሚጠቁም ሌላ ምልክት ነው እና ይህንን ለመመልከት ስንሄድ አንድ አራት አምስት ነጥቦችን እንድናይ ፈልጋለሁ። የመጀመሪያው ልክ ሌላውንም እንዳየን ምልክቱ የተደረገበት ሁኔታ ምን አይነት ሁኔታ ነው? ምዕራፍ 11 ሙሉው ነው። ታያላችሁ። ምዕራፍ 11 57 ቁጥሮች አሉት። ይህንን ምልክት በዝርዝር ነው ከሀ ስከፐ ነው ያስቀመጠው፣ እና የአላዛር መታመም ለጌታ መነገሩን ታያላችሁ። ምዕራፍ 11 ሲጀምር ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አላዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አላዛር ታሞ ነበር። ስለዚህ ማርታና ማርያም እህቶቹ፣ ጌታ ሆይ እነሆ የምትወደው ታሟል ብለው ወደሱ ላኩ ይላል እና አላዛር ታሟል። ሁለት እህቶቹ ማርታና ማርያም አብረው ነው ያሉት። አብረው ነው ይኖሩ የነበረው የሚባል ታሪክ ነው ያለው እና እህቶቹ ወደ ጌታ ወደ ኢየሱስ ልከው ልክ ጌታ ኢየሱስ መጥቶ እንደሚፈውሰው በማመን ወደ ጌታ ወደ ኢየሱስ ክርስቶስ ላኩ እና እንዳውም ሲልኩ የተናገሩት ነገር አጽንኦት ያለው ነገር ነበረ። የምትወደው ታሟል ብለው ነው የላኩት። እና አላዛር በጌታ የተወደደ መሆኑን እና ማርታና ማርያምም ለጌታ ቅርብ መሆናቸውን ሉቃስ 10 ላይ የማርታና የማርያም ታሪክ ተጽፎ ታያላችሁ። እና ጌታ ኢየሱስ ወዲያው ቸኩሎ ሲሄድ አትመለከቱም። አሁን ሁለተኛው ነጥብ የጌታ ኢየሱስ ዝምታና የተናገረው ነገር በጣም የሚገርም ነው። ዝም አለ ጌታ ኢየሱስ። ወዲያውኑ አላዛር የሚወደው ታሟል ብሎ ሲሮጥ አታዩም። እና ቁጥር አራት ላይ እንደዚህ የሚል ቃል ትመለከታላችሁ እንግዲህ አጠቃላይ የምልክቱን አውድ ነው የማሳያቸው። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ጌታ ኢየሱስ አላዛር እንደሚሞት ያውቃል። ግን በዚህ ሞት ውስጥ የእግዚአብሔር ክብር እንዲገለጥ እግዚአብሔር ዓላማ አለበት ማለት የራሱም ዓላማ እንዳለበት ነው። እና የሚሆነው ነገር ሁሉ ለእግዚአብሔር ክብር ነው። እግዚአብሔር ባቀደው መንገድ በፈቀደው መንገድ በዓለም ላይ የሚከናወኑ በግል ሕይወታችንም የሚከናወኑ ነገሮች ሁሉ እግዚአብሔር እንዲከብርባቸው የሚደረጉ ነገሮች ናቸው። እና እኛ አንድ ነገር እርግጠኛ መሆን አለብን። እዚ ጋር ማርታ እና ማርያም ደቀ መዛሙርቱም እርግጠኞች አይደሉም አሁን እየሆነ ላለው ነገር። ግን ጌታን የምንወድ ከሆነ በህይወታችን የሚደረግ ነገር ከኃጢአት ውጪ እግዚአብሔር ሊከብርበት ያቀደው ነገር እንደሆነ እንድናስብና በጥንቃቄ እንደ እግዚአብሔር ፈቃድ ልንራመድ ይገባናል። እንደዛ ከሆነ እግዚአብሔር በህይወታችን፣ በትምህርታችን፣ በጉዞችን፣ በእንቅስቃሴያችን ሁሉ ይከብራል እና እኛም ደግሞ በእግዚአብሔር ደስ ብሎን የምንኖር ሰዎች እንሆናለን ማለት ነው። ይህንም በምናስብበት ጊዜ የእግዚአብሔርን ቃል እንደሚገባ ማወቅ ማገናዘብ እና ደግሞ የእግዚአብሔርን ቃል ማጥናት በጸሎት መትጋት ያስፈልገናል። እንደዛ ከሆነ ነገሮች ሁሉ ለበጎ እንዲደረጉ ማወቅና መረዳት እንችላለን። ያንን ለበጎ የሚደረጉ ነገሮችን በሌላ ጊዜ ልናይ እንችላለን። ስለዚህ አሁን ጌታ ኢየሱስ ይህንን አለ እና ወዲያውኑ ሲሄድ አታዩም በእርግጥ እዚህ ጋ እንደተጠቀሰው አሁን ከቁጥር 14 በፊት እዚ ጋር ቁጥር 14 ነው እየጠቀስኩት። ጌታ ኢየሱስ ክርስቶስ ቁጥር አምስት እና ስድስት ሰባት ላይ ያን ጊዜ በነበረበት ስፍራ ሁለት ቀን ዋለ ይላል። ታሞ ተነገረው፣ ሁለት ቀን ዋለ። ከዛ በኋላ ጌታ ኢየሱስ ክርስቶስ ወደ አላዛር ወዳለበት ቦታ እንሂድ ብሎ ተናገረ። ያ በጣም አሳሳቢ ሆነ ነገሩ። አውዱን ነው የምነግራችሁ። ጌታ ኢየሱስ እንሂድ ወደ አላዛር ጋር ብሎ ሲናገር ደቀ መዛሙርቱ ደነገጡ። ምክንያቱም አላዛር ያለው ኢየሩሳሌም አካባቢ ነው እና አሁን ኢየሩሳሌም ጠጋ ብሎ ነው ያለው ቢታንያ የሚባለው ቦታ ላይ። እና ደቀ መዛሙርቱ ያስደነግጣቸው ነገር ምንድን ነው? ሊገሉህ ይፈልጋሉ ኢየሩሳሌም አካባቢ እንዴት ልሂድ ትላለህ ብለው ጠየቁት። ባለፈው ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ ዘጠኝ ላይ ባለፈው ሳምንት ጌታ ኢየሱስ ክርስቶስ የውሩን አይኖች ባበራበት ጊዜ ቀን ሳለ እግዚአብሔር የላከኝን ስራ ልሰራ ይገባኛል ብሎ ነበር። ልክ እንደዚሁ እዚህም ጋር ተመሳሳይ ነገር ነው ጌታ ኢየሱስ የተናገረው እና ምን አለ መሰላችሁ ኢየሱስም መልሶ ቁጥር ዘጠኝ ላይ ቀኑ አስራ ሁለት ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያህል አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በሱ ስለሆነ ስለሌለ ይሰናከላል አላቸው። እና ይህንም ተናግሮ ወዳጃችን አላዛር ተኝቷል፣ ነገር ግን ከእንቅልፉ ላነሳው እሄዳለሁ አላቸው። ደቀ መዛሙርቱ ይህም ግራ ገብቷቸዋል። እና በመጨረሻ ቁጥር 14 ላይ ስትመጡ እርግጡን ነገራቸው ጌታ ኢየሱስ። እንግዲህ ያን ጊዜ ኢየሱስ በግልጥ አላዛር ሞተ፣ እንድታምኑም በዛ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደሱ እንሂድ አላቸው እና ከዛ ቀጥሎ ዲዲሞስ የሚሉት ቶማስ ምዕራፍ አንድ ላይ ጌታ ኢየሱስ ክርስቶስ ጣቱ ውስጥ እጄን እጄን እጅ ውስጥ ካላስገባው ጣቴን ተበሳው እጅ ውስጥ ካላስገባው እጄን ተበሳው ጎን ውስጥ ካላስገባው አላምንም የሚያለው ነው። እዚህ ጋር ቀልድ ሲናገር ታያላችሁ። ያ ሁሉ ነገር ተመዝግቦልናል እና ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ አላዛርና ወደ እህቶቹ ወደ ሞተው ቦታ ሲጓዝ ታያላችሁ። ይሄ ነው እንግዲህ አጠቃላይ ሁኔታውን የሚያሳየን አላዛር ድብን ብሎ ሞቷል እና በኋላ ጌታ ኢየሱስ ክርስቶስ ሲመጣ ተቀብሮ አራት ቀን ሆኖት ነው የመጣው እና በዚህ አይነት ሁኔታ ወደ ሞተው ሰው ወደ አላዛር ወደ እህቶቹ ወደ ማርታና ወደ ማርያም ጌታ ኢየሱስ ክርስቶስ ጉዞ አደረገ። ያደረገው ጉዞ ተአምር ለማድረግ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ቁጥር እዚህ ቅድም አነበብኩላችሁ ቁጥር 11 ላይ ከዚህም በኋላ ወዳጃችን አላዛር ተኝቷል፣ ማለት ሞቷል የሚለው ቃል ነው። ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። ደቀ መዛሙርቱ ግን ተጠራጥረው ተኝቶ ከሆነ ይነሳል፣ ሞቶ ከሆነ ግን ይሄ ሊሆን አይችልም የሚል አይነት ነገር ሲናገሩ ታያላችሁ። በእስራኤላዊ በአይሁዶቹ ባህል እንደዛ አይነት የለበጣ አይነት አነጋገር ነው የተናገሩት እና ይሄ የሚያሳያችው ደቀ መዛሙርቱ ራሳቸው ጌታ ኢየሱስ ክርስቶስ ብዙ ተአምራት እያደረገ የነበረ ቢሆንም መቶ መቶ አምላክ መሆኑን ያላመኑ ገና ያላመኑ የነበሩ መሆኑን ያሳያል። ግን አሁን እኔ ይሄ ምልክት ወዳለበት ቦታ ከመሄዴ በፊት ምልክቱ የሞተውን ሰው ማንሳት ነው። ግን ሞት ምንድን ነው የሚለውን በሁለተኛ ደረጃ ልናገር እፈልጋለሁ። ሞት ምንድን ነው እና ሞት ምንድን ነው የሚለውን ነገር ማሳየት ለእናንተ፣ የሞትን ከባድነት፣ የሞትን አስጨናቂነት፣ የሞትን አስፈሪነት እንድትመለከቱና ጌታ ኢየሱስ ከአላዛርን ከሞት ሲያነሳው ከዛ አስጨናቂና ጨለማ ሁኔታ ውስጥ እንዳወጣው እንድትመለከቱና ሞትን ማንም ሰው ሊያሸንፈው እንደማይችል ከጌታ ከኢየሱስ ክርስቶስ በቀር እንድታዩልኝ ነው። ስለዚህ ሞት ምንድን ነው? የሞት ትርጉም ሞትን የተለያዩ ሰዎች በተለያየ መንገድ ተርጉሞታል። በሳይንስ እንደዚህ የሚል ትርጉም አለ። ሞት ሞት የሚባለው ነገር ዋና ዋና የሕይወት እንቅስቃሴዎች በሰው ወይም በእንስሳ ውስጥ ሲያቆሙ የሚከሰት ነገር ነው። አሁን መተንፈስ፣ የደም መዘዋወር፣ የልብ ምት እና መብላት፣ መጠጣት፣ ማሰብ፣ መናገር እነዚህ በሙሉ በአንድ ጊዜ ሲያቆሙ ሰው እንቅስቃሴ አልባ ይሆናል። አካሉ በድን ይሆናል። ያን ጊዜ ሰው ሞተ ይባላል በእርግጥ በሳይንስ ውስጥ የአእምሮ ሞት ብሬንዴድ የሚባል ነገር አለ ሰውየው እንዳለ አእምሮ ብቻ ሊሞት ይችላል በዛ አይነት ሁኔታ ሰዎች ለብዙ አመት እንዳሉ አእምሯቸው ብቻ ሞቶ ሊሞቱ ይችላሉ ሌላ ሌላ አጋዥ ሞት ካልተሰጣቸው በስተቀር ስለዚህ ያጠቃላይ የሰውነታችን እንቅስቃሴዎች ሲያቆሙ የሚከሰተው ክስተት ሞት ይባላል እና በመንፈሳዊ ዓለም ደግሞ ሞት ምንድን ነው ተብሎ የሚታወቀው? አሁን እኛ በክርስትና እምነት ሞት የሚባለው ነገር አሁን እኛ ሁለት አካሎች አሉን። የሁለት ነገር ውሁድ ነን፣ መንፈሳዊና ቁሳዊ ነን። አሁን መጽሐፍ ቅዱስ መጀመሪያ ሰው ሲፈጠር እንዴት ነው ተፈጠረ የሚለው እግዚአብሔር ወደ ምድር ወርዶ አዳምን፣ ሰውን ከምድር አፈር አበጃጀው ከዛ በኋላ በስትንፋሱ ባፍንጫው እስትንፋስ እፍ አለበትና ሰው ሕያው የሆነ ነፍስ ያለው ፍጡር ሆነ ይላል እና እኛ ሁለት አካል አለን። አንደኛው መንፈሳዊ አካላችን ነው። ይሄ መንፈሳዊ አካላችንን አንዳንድ ሰዎች ነፍስና መንፈስ ነው ብለው ይናገራሉ። አንዳንዶች ነፍስና መንፈስ ሁለቱ ተለዋዋጭ ናቸውና መንፈሳዊ አካል ነው ብቻ ብለን ብንጠራው ይሻላል የሚሉ አሉ። ወደዛ ዝርዝር ውስጥ አልገባም። ግን መንፈሳዊ አካል አለን፣ ነፍስና መንፈስ የሚባለው ቁሳዊ አካል አለን፣ ሰውነታችን። ይሄ ቁሳዊ አካላችን ያለ መንፈሳዊ አካላችን ሕይወት ሊኖረው አይችልም። ስለዚህ ይሄ መንፈሳዊ አካላችን ደግሞ ከእግዚአብሔር በቀጥታ የመጣና ዘላለማዊ ስለሆነ ዘላለማዊ የሚባል ነገር አለ እና በፊትም ተናገር ያለው ሰው መጨረሻው ዘላለም እግዚአብሔር ጋር መኖር ነው፣ ወይ ደግሞ ዘላለም ከሰይጣንና ከሰራዊቱ ጋር ሲኦል ውስጥ መኖር ነው። እኛ ክርስቲያኖች ስንሆን በጌታ በኢየሱስ ክርስቶስ የዳን ነው፣ ለዘላለም ከእግዚአብሔር ጋር እንኖራለን። በጌታ በኢየሱስ ክርስቶስ ያልዳኑ ግን ለዘላለም ሲኦል ውስጥ ይሄዳሉ። ስለዚህ ደህንነት የሚባለው ነገር በጣም ጠቃሚ ነው። የዘላለም ነገር ነው ማለት ነው። እዚህ እየሰበሰበንም ያ ጉዳይ ነው። ታዲያ በመንፈሳዊ ዓለም ነፍስ ወይም መንፈሳዊ አካላችን ከስጋችን ሲለይ ወዲያውኑ በድን ነው የምንሆነው እና ያንን ነው ሞት የሚለው መጽሐፍ ቅዱስ እና በእርግጥ ሁለት አይነት ሞት አለ። በኋላ እናገርበታለሁ መንፈሳዊ ሞት የሚባለውን ግን የሞት ምንጭ ምንድን ነው? ሞት እንዴት መጣ የሚለውንም ማሰብ በጣም ጥሩ ነው። ይገርማቸዋል። መጽሐፍ ቅዱስ ስለ በአጠቃላይ በፍጥረት ውስጥ ያለውን ነገር በሙሉ በግልጽ እያንዳንዷ ነገር ለምን እንደሆነች የሚናገር መጽሐፍ ነው። ለዚህ ነው መጽሐፍ ቅዱስ የማን ቃል ነው የምንለው የእግዚአብሔር የራሱ ቃል ነው። ስለዚህ ሮሜ ምዕራፍ አምስት ላይ እዚህ ስላይዴ ላይ ጽፌዋለሁ ምን ብሏል? ሐዋርያው ቅዱስ ጳውሎስ ሞት የመጣበትን ምክንያት ሲናገር ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በማን ምክንያት? በአዳም ምክንያት። በኃጢአት ምክንያት ደግሞ ምን መጣ? ይላል ሞት መጣ። ስለዚህ ኃጢአት ወደ ዓለም በአንድ ሰው በአዳምና በሔዋን ምክንያት ገባ። በኃጢአት ምክንያት ሞት ወደ ዓለም መጣ። እና ሞት ለሰው ሁሉ ደግሞም ለፍጥረት ሁሉ ደረሰ ብሎ ይናገራል። አንዳንድ ሰዎች እንደዚህ ይላሉ፣ ሞት የዓለም ሁሉ የፍጥረት ሁሉ ንጉሥ ነው። ማለት ሞት የማይገዛው ፍጥረት የለም። ሁሉ ሰው ይሞታል። ሕፃናት ይሞታሉ፣ ሰዎች ይሞታሉ፣ አዋቂዎች፣ ሳይንቲስቶች ይሞታሉ፣ ትልልቅ ገናና ፕሬዚዳንቶች ይሞታሉ፣ ሀብታሞች ይሞታሉ፣ ድሃዎች ይሞታሉ እና ሴቶች ይሞታሉ፣ ወንዶች ይሞታሉ ጥቁሮች ይሞታሉ፣ ነጮች ይሞታሉ። ሞት በሁሉም ላይ የመጣ የሚመጣ ነገር ነው። ሞት የምድር ህይወት ማብቂያ ነው። በምድር ላይ የምናደርገው ማንኛውም ነገር ማንኛውም ነገር የምንሰራው የምናደርገው የምናከናውነው ማንኛውም ነገር የምናስበው ነገር ሁሉ የሚያበቃው ሞት ላይ ነው። ምንም እንስራ፣ የትም እንሆን፣ የትም እንሂድ፣ ምንም አይነት ደረጃ ላይ እንድረስ ሞት የሚበገር ነገር አይደለም። እና እኔ እንደውም እዚህ ጋ እያንዳንዷ ደቂቃ ባለፈች ቁጥር እኛ ሁላችንም ወደ ሞት እየቀረብን እየቀረብን ነው የምንሄደው። ምናልባት እዚህ ጋ ማስታወሻ ላይ አልጠቀስኩትም። አንድ ጊዜ እዚህ እንግሊዝ ሀገር የታወቀ ሰባኪ ነበር ስፐርጄን የሚባል ከሚናገራቸው ከተናገራቸው ምሳሌዎች አንዱ ሞት የሚባል ነገር ከጭንቅላታችን በላይ በጣም በቀጭን ክር የታሰረ ሰይፍ ነው የሚመስለው እና ድንገት ከዛ ከቀጭን ክር ላይ ወድቆ ጭንቅላታችን ላይ ቢሰካ ወዲያውኑ እንሞታለን የሚል አይነት ነገር ተናግሮ ይታወቃል። ልክ እንደዛ ነው ሞት። ማንም ሰው ባልጠበቀው ጊዜ ሊሆን የሚችል ነገር ነው ሞት አስፈሪ ነገር ነው። መጽሐፍ ቅዱስን ብትመለከቱ ሰዎች ሁሉ ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ ሁለት ላይ በሞት ፍርሃት ውስጥ በእስራት ውስጥ ነው ያሉት ብሎ ይናገራል። ሞት አስፈሪ ነገር ነው። እንዳውም ቅድም እንዳልኩት ሞት የፍጥረት ሁሉ ንጉስ ነው ይባላል። ግን የተለየ ንጉስ ነው ተብሎ ደግሞ ይታወቃል። ምን አይነት ንጉስ ነው? የፍርሃት ሁሉ ንጉስ ነው ተብሎ ይታወቃል እና ደ የቴረር ንጉስ ነው ተብሎ ነው የሚታወቀው። ዘ ኪንግ ኦፍ ቴረር። የመጨረሻው የፍርሃት፣ የጭንቀት ንጉስ ቢኖር ሞት ነው። ማንም ሰው በምድር ላይ ሞትን የማይፈራ የለም። ምናልባት ሞት የማይፈሩ ሰዎች ቢኖሩ በምድር ላይ ሞት የማይፈሩ ናቸው ተብሎ የተነገረላቸው ሰዎች ቢኖሩ አንድ እምነት ተከታዮች ብቻ ናቸው። እነዛም ክርስቲያኖች ናቸው። በሮም በክርስትና እንደተጀመረ ኮሎሲየም የሚባል ቦታ ስር ሮም ውስጥ ስሩ የሮም ከተማ በጣም የተቦረቦሩ ብዙ ዋሻዎች ነበሩበት ይባላል እና እዛ ዋሻ ውስጥ ነበር ብዙ ክርስቲያኖች በስደት አማካኝነት የሚኖሩት እና አንዳንዶቹ ሲያዙ ለበጣም እርኩ እርኩስ ለሆኑ አራዊቶች፣ እንደ አራዊት ለሆኑ ግላዲያተርስ ለሚባሉ ነፍሰ ገዳዮች አልፈው ይሰጡ ነበር። በቃ በሰይፍ ይጨፈጭፏቸው ነበር እና ፊት ለፊት እየዘመሩ ሞትን ይጋፈጡ ነበር። አንዳንድ ጊዜ ደግሞ ለአራዊት፣ ለነብር፣ ለአንበሳ አሳልፈው ይሰጧቸው ነበር። ፊት ለፊት እየዘመሩ አንበሳው የመጨረሻውን ሰው እስከሚበላ ድረስ ቆመው ራሳቸውን ይሰጡ ነበር። ግን ከዛ በፊት ምርጫ ተሰጥቷቸው ይታወቃል። እናንተ ይህንን እምነት ኢየሱስን ክዳችሁ ብትወጡ ትልቅ ዝና፣ ትልቅ ማንሽን፣ ትልቅ ቤት፣ ትልቅ ህይወት፣ ትልቅ ኑሮ ውስጥ ትገባላችሁ ተብለው ኖ ኢየሱስን አንክድም ብለው በዛ አይነት ሁኔታ ያልፉ ነበር እና አንዳንድ የጦር ሰዎች ታዲያ ምን ብለው ነበረ? እነዚህ ሰዎች ሞትን የማሸነፍ ሚስጥር ተሰጥቷቸዋል ወይም አውቀዋል ብለው እንደተናገሩ አንብቤያለሁ። ስለዚህ ሞት አስፈሪ ነገር ነው፣ ሰዎችን ሁሉ ያስፈራል። ግን እውነትን ያወቁ ክርስቲያኖች ሞትን እንደማይፈሩ እንዲሁ ጠቆም ላደርጋችሁ ብዬ ነው። ከሞት አስፈሪነት ውስጥ አንዱ ምንድን ነው፣ ሞት የሚባለው ነገር ያለንን ነገር ሁሉ ጥለን እንድንሄድ የሚያደርግ ነው። ብዙ ሰዎች በምድር ላይ አለኝ የሚሉት ነገር አለ፣ ቤት አለ፣ መኪና አለ፣ ኢትዮጵያም ውስጥ እዚህም ሀገር አለኝ የምንለው ነገር አለ። ግን ሞት የሚባለው ነገር ሲመጣ አለኝ የምንለውን ነገር ሁሉ ይዘን መሄድ አንችልም። ሁሉ ነገር እዚህ ነው የሚቀራው። ይሄ ስጋችንም ራሱ እዚህ ነው የሚበሰብሰው። ጓደኝነት፣ ትዳር፣ ወላጅ አባት፣ እናት ማለት ሁሉ ነገር ሁሉ ነገር ይቀራል። ፍቅረኛ፣ ወዳጅ ሁሉ ነገር በሞት ይቀራል እና ለዚህ ነው ሞት በጣም አስፈሪ ነገር ነው፣ የሚለይ ነው። እና የሞተው ሰው ላ አይሰማውም። ግን በምድር ላይ ያሉት ሰዎች ሞት አስፈሪነቱን ያውታል። ምክንያቱም ከሚወዱት ሰው ይለያቸዋልና፣ ሞት አስፈሪ ነው። ምክንያቱም የሞተውን ሰው ምንም አይነት የምንወደው ሰው ይኖር አብረኑ ለደቂቃ ከሞተ በኋላ ለመቆየት አናስብም። የሞተውን ሰው ወዲያውኑ ከሞተ በኋላ ስለሚበሰብስ፣ ስለሚሸት፣ ስለሚገማ፣ ስለሚፈራረስ ሰው አብሮት ሊቆይ አይችልም። ስለዚህ ወዲያውኑ የቀበር ስርዓት ነው የሚታሰበው እና እንዴት ይቀበር፣ መቼ ይቀበር፣ በምን አይነት ሁኔታ ይቀበር፣ ምን ያህል ወጪ ይወጣ የሚለውን ነገር ወደ ማሰብ ነው ሰው ወዲያው የሚመጣው። ስለዚህ ሞት አስፈሪ ነው። ግን መጽሐፍ ቅዱስ መንፈሳዊ ሞት አለ ይላል። አሁን አዳምና ሔዋን ኃጢአት ከሰሩ በኋላ በሰዎች ልጆች ሁሉ ላይ የመጣ ይሄ ለየት ያለ የሞት አይነት አለ እና ሰዎች እያሉ በምድር ላይ በኃጢአት ምክንያት ሙታን ናቸው። አሁን ባለፉት ሳምንታትም ሁል ጊዜም ጠቅሼዋለሁ ይሄንን ሰዎች ለምንድ ነው ሰዎችን ተነስተው የሚገሉት? ሰዎች ለምንድ ነው ከምድር ተነስተው ሰዎችን የሚጠሉት? ሰዎች ለምንድ ነው ከምድር ተነስተው ዘረኞች የሚሆኑት? ሰዎች ለምንድ ነው በተለያየ ምክንያት ተንኮል ውስጥ የሚገቡት? ይሄ መንፈሳዊ ሞት ውስጥ የመኖራቸው ሚስጥርና እውነታ መግለጫ ነው። ሰዎች በኃጢአትና በበደል ሙታን ናቸው። መንፈሳዊ ሞት ውስጥ ነው ያሉት። ለዚህ ነው ወንጌል መስበክ ሰዎችን ወደ ቤተ ክርስቲያን መጋበዝ ከዛ ከመንፈሳዊ ሞት ውስጥ ነፃ እንዲወጡ እግዚአብሔር ያዘጋጀውን መንገድ እንዲያዩ እድልና ትልቅ ነገር ውስጥ እንዲገቡ ማድረጊያ መንገድ ነው። ኤፌሶን ምዕራፍ ሁለት ቁጥር አንድ እና ሶስት በበደላችሁና በኃጢአታችሁ ሙታን ነበራችሁ። እና በበደልና በኃጢአት ሙታን የነበራችሁ ሰዎች የምትኖሩት በዚህ ዓለም ላይ ስልጣን ባለው በሰይጣን ፈቃድ ውስጥ ነበረ ብሎ ነው ጳውሎስ ለዳኑት ሰዎች ከመዳናቸው በፊት የነበራቸውን ነገር ይናገር የነበረው። ሁሉም ሰው ክርስቲያን ከመሆኑ በፊት መንፈሳዊ ሞት ሞት ውስጥ ያለ ነው። ጌታ ኢየሱስ ክርስቶስን የተቀበሉና በጌታ በኢየሱስ የዳኑ ሰዎች ከመንፈሳዊ ሞት ውስጥ ነጻ ወጥተዋል። ብርሃን በርቶላቸዋል። ሕይወት አይተዋል። የዘላለም መንግስት ውስጥ መግባት ይችላሉ። ይህንን እውነት ነው መጽሐፍ ቅዱስ የሚነግረን። ግን የመጨረሻ የምስራች ካ ሳልነግራችሁ ወደ ተአምሩና ወደ ምልክቱ አልሄድም። ሞት ማንም ሰው ሊያሸንፈው አይችልም። ግን ሞት በጌታ በኢየሱስ ክርስቶስ ተሸንፏል። ስለዚህ እዚህ ጋር የምናየው ምልክት ጌታ ኢየሱስ ክርስቶስ ሞት ማሸነፍ የሚችል ስልጣንና ኃይል ያለው መሆኑን የሚያሳይ ነው። አንድ ድሮ እኔ ያየሁት ፊልም አለ። በመጽሐፍ ቅዱስ ላይ የተሰራ ፊልም ነው። በዘ ፍጥረት ላይ እና በዘ ፀዓት ላይ በአምስቱ የሙሴ መጽሐፍት ላይ የተሰራ ፊልም ነው በተለይ ሙሴ እስራኤላውያንን ከግብፅ ውስጥ እንዲወጡ ያለው ጋር የተሰራ ነው እና የመጨረሻው መቅሰፍት ምን እንደነበር ታውቃላችሁ? ሙሴ እስራኤላውያንን ከግብፅ ውስጥ ሲያወጣ የበኩር የግብፅ የበኩር ልጆች በሙሉ እንደሚሞቱ እግዚአብሔር ተናገረ እና ለፈርዖን እስራኤላውያንን ልጆቼን፣ አይሁዳውያንን ልቀቅ፣ ባሪያዎቼ ናቸው እንዲያገለግሉ ልቀቅ ብሎ ሲለው ፈርዖን የግብፅ ንጉስ ኖ አለቅም። እግዚአብሔር ማን ነው? አላቀውም እና እናንተም ደግሞ ከባርነት ነፃ ልትወጡ አትችሉም ማለት ስለዚህ ዘጠኝ መቅሰፍቶች አንድ ባንድ ተካሄዱ እና አስረኛው መቅሰፍት የበኩር ልጅ በሙሉ የእንስሳም የግብፃውያንም የበኩር ልጅ በሙሉ እንዲሞት ነበር መቅሰፍቱ እና ያ ፊልም በተሰራበት ጊዜ የፈርዖን የመጀመሪያ ልጅ ሞተ። ልክ የፈርዖን የመጀመሪያ ልጅ ሲሞት የፈርዖን አስማተኞች፣ ጠቢባን፣ አዋቂዎች በሙሉ ፋላስፋዎች ተሰብስበው ሬሳው ጋር ልዩ ልዩ ነገር ያደርጉ ነበር። ማስነሳት አልተቻለም። ሞትን ማሸነፍ፣ የሞተውን ሰው ከሞት ነፃ ማውጣት የሚችል ከሰዎች ልጆች መካከል ማንም ማንም የለም ሞትን ከመሞቻ ሰዓትና ጊዜ በፊት ማዘግየት የሚችልም ከሰው ልጆች መካከል ማንም የለም ይሄ የሰው ስልጣን አይደለም ጌታ ኢየሱስ ግን ሞትን አሸንፏል አሁን ቅድም ዕብራውያን ምዕራፍ ሁለት ላይ የተጻፈ ብዬ የነገርኳችሁ ነገር አለ ስለ ሞት ፍርሃት ስናገር ቁጥር 14 እና 15 ላይ ያለውን እዚህ ጋር ላንብብላችሁ እንግዲህ ልጆቹ በስጋ እና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ብሎ በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ሞቶ እሱ ሞቶ ከመነሳቱ የተነሳ በሞት ላይ ስልጣን ያለውን ሰይጣንንና የሞትን ኃይል አሸንፎ ነው የተነሳው። እና በምድርም እያለ አሁን አላዛርን ናውጣ ብሎ ሲናገር ጌታ ኢየሱስ ክርስቶስ በምን ላይ ስልጣን አለው? በሞት ላይ ስልጣን አለው። በነገራችን ላይ አዲስ ኪዳን ውስጥ ጌታ ኢየሱስ ክርስቶስ ሶስት ጊዜ የሞቱ ሰዎችን አስነስቷል። ይሄ ሶስተኛው ነው። የመጀመሪያው የአስራ ሁለት ዓመት ልጅ የአንድ ሰው ልጅ የነበረችውን ወዲያውኑ ሞታ ወዲያውኑ አስነስቷታል። ሁለተኛው ሉቃስ ወንጌል ምዕራፍ ሶስት ላይ ምዕራፍ ሰባት ላይ ያለው ነው በናይን በምትባል ከተማ አንዲት ባሏ የሞተባት ሴት መበለት ልጇ ሞቶባት ለቅሶ ልጁን በቃሬዛ ተሸክመው ለመቅበር ሲሄዱ መንገድ ላይ ጌታ ኢየሱስ አግኝቷቸው አስነስቶታል ሶስተኛ እዚህ ጋር ያለው ከሞት ማስነሳት ነው ጌታ ኢየሱስ ሞትን አሸንፏል ጌታ ኢየሱስ በሞት ላይ ስልጣን አለው ያ ስልጣኑ ዛሬም በእጁ ነው እና እኛ አሁን አንዳንድ ጊዜ እኔ እዚህ ታምር እንሰራለን ወይም ደግሞ ሐዋርያትን፣ ነቢያትን በሚሉት ላይ ትክክለኛ ስላልሆነ የተናገርኩትን ነገር ሰምታችኋል በተደጋጋሚ። ይሄ ማለት እግዚአብሔር አይሰራም ማለት አይደለም። ውሸተኞች ልክ አይደሉም ነው እንጂ እምለው፣ እግዚአብሔር ይሰራል። ጌታ ኢየሱስ ክርስቶስ ዛሬም የሞተውን ማስነሳት ይችላል። ጌታ ኢየሱስ ክርስቶስ ዛሬም ሽባውን መተርተር ይችላል፣ እውሩም ማብራት ይችላል። ስልጣኑ ሙሉ ለሙሉ በእጁ ነው። ግን ሐሰተኛ ነቢያትና ሐሰተኛ ሐዋርያት የሚናገሩን ነገር እኛ እናደርጋለን የሚሉን ነገር ውሸት ነው። ጌታ ኢየሱስ ግን ዛሬም ባለስልጣን ነው። ክብር ለእግዚአብሔር ይሁን። ከዚህ ቀጥሎ የምናገረው ከምልክቱ ጋር የተደረጉ ነገሮችን ነው። ሶስት ነገሮችን ከምልክቱ ጋር የተደረጉትን አሳያችኋለሁ። የመጀመሪያው ከምልክቱ ጋር ከተደረጉን ነገሮች አንደኛው እዚህ ቁጥር 39 ላይ ያለው ነው። ጌታ ኢየሱስ ክርስቶስ ወደ መቃብሩ ጋር መጣ። ቁጥር 38 ላይ ሳነብ ትዝ እንዳላችሁ ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እሱም ዋሻ ነበረ መቃብሩ፣ ድንጋይም ተገጥሞበት ነበር። ኢየሱስም ቁጥር 39 ላይ የመጀመሪያ የተናገረው ነገር ድንጋዩን አንሱ አለ ይላል። ጌታ ኢየሱስ ክርስቶስ መቃብ ምልክቱ ጋር ምልክቱ ጋር ያደረጋቸውን ነገሮች ለየት ባለ መንገድ እንድንመለከታቸው ፈልጋለሁ እና የመጀመሪያው ነገር መቃብሩ ጋር ሄደ። በእርግጥ መቃብሩ ጋር ከመሄዱ በፊት ሰዎች ሁሉ ሲያለቅሱ፣ በተለይ ማርታና ማርያም ሲያለቅሱ ጌታ ኢየሱስም በራሱ ታውኮ የት አኖራችሁት አለ። እሱም ራሱ አለቀሰ ይላል። በጣም ይገርማል። ጌታ ኢየሱስ ክርስቶስ ልክ እንደኛ ስሜት እንደነበረው ለሚያዝኑ የሚያዝን በፈተና ውስጥ ላሉ የራሳቸው ጉዳይ የማይል ግን የሚጨነቅ የሚያዝን እንደሆነ የሚያሳይ ክፍል ነው። ብታነቡት ትደነቃላችሁ። እና ድንጋዩን ከመቃብሩ አንሱት ብሎ ተናገረ። እና ለምንድን ነው ይህንን የተናገረው? ልክ እዛ ጋ ሄዶ ድንጋዩን፣ ና አንተ ድንጋይ ዞር በል ማለት ይችል ነበር። ጌታ ኢየሱስ ግን ድንጋዩን ከመቃብሩ ላይ አንሱት ብሎ በዙሪያው ለተሰበሰቡት ሰዎች ተናገረ በጣም ብዙ ሰዎች ማርታና ማርያም ቤት አሉ ለለቅሶ የመጡ ወደ መቃብሩ ቦታ ሲሄዱ ተከትለውት ነው የሄዱት እና ምናልባት ይህንም በዝርዝር ማየት በጣም ረጅም ጊዜ ስለሚወስድ ነው እንጂ ማርታና ማርያም ወንድማቸውም አላዛር በጣም የታወቁ ሰዎች ምናልባትም ሀብታም ሰዎች ወይም የሀብታም የታወቀ ቤተሰብ አባላት ሳይሆኑ እንዳልቀረ ነው የሚታሰበው። ምክንያቱም ፈሪሳውያንም ሰዱቃውያንም ትልልቅ ሰዎች እዛ ቤት ተሰብስበው እንደነበረ ነው ለማስተዛዘን የምንመለከተው እና ድንጋዩን አንሱት ብሎ ተናገረ። እዚህ ጋ አንዳንድ ነገር እንድታስተውሉ እፈልጋለሁ። የእግዚአብሔር ስራ በሚሰራበት ጊዜ እግዚአብሔር ስራውን ይሰራል። እኛም ደግሞ በእግዚአብሔር ስራ ውስጥ የተለየና አስፈላጊ ድርሻ አለን። አሁን እዚ ጋ እኔ እየሰበኩ ፕሮግራሙንም ደግሞ እየመራሁ ባለሁበት ጊዜ መባ መሰብሰብ ያስፈልጋል። መባ ለመሰብሰብ አንድ ሰው ተነስቶ መተባበር አለበት። ልክ ይሄ የእግዚአብሔር ስራ ነው። አሁን እኔ እዚ ጋ እያገለገልኩ እዛ ጋ እስክሪኑን የሚለዋውጥልኝ ሰው ያስፈልጋል። ይሄ የእግዚአብሔር ስራ ነው። የመዝሙር መጽሐፎችን ሰብስቦ የሚያስቀምጥ ሰው ያስፈልጋል። ይሄ የእግዚአብሔር ስራ ነው። ወደፊት ሰዎች ሲበዙ 30፣ 40፣ 50 ሰው ሲመጣ እዛ ጋር በረጋ ቆሞ መጽሐፍ ሰው መስጠት ይኖርበታል። ምናልባትም መጽሐፍ ቅዱስ ጭምር የመዝሙር መጽሐፎች። ይሄ የእግዚአብሔር ስራ ነው። እነዚህ ነገሮች በራሳቸው አይሰሩ። ወይም ደግሞ እግዚአብሔር እኛ የምንሰራውን ነገር እሱ እዚህ ላይ ወርዶ መስራት የለበትም። አሁን መስበክ የለበትም። እግዚአብሔር እዚህ እኔ ነኝ መስበክ ያለብኝ። ድንጋውን ሰዎች ማንሳት አለባቸው። ስለዚህ ጌታ ኢየሱስ ክርስቶስ የመጣው ሰዎች አይድል ሆነው እሱ ብቻ እየሰራ ሰዎች ዝም ብለው የበይ ተመልካች ሆነው እንዲቀመጡ አይደለም። ሁላችንም በአገልግሎት ውስጥ እንድንሳተፍና እንድንንቀሳቀስ የእግዚአብሔር መልካም እቅድና ፈቃድ ነው። ስለዚህ ኃላፊነት ሰጠ። ለሰዎች ድንጋዩን አንሱ፣ እናንተ ናችሁ ማንሳት ያለባችሁ ድንጋዩን። እና ሰዎች ድንጋዩን ሄደው አነሱ። እና እንደዚህ አይነት ነገር በቤተ ክርስቲያን ውስጥ እንዳለ ሰዎች ሁሉ መተባበር እንዳለባቸው ድንጋዩን የማንሳት ስራ፣ ለምሳሌ ሕፃናት ቢኖሩን ሕፃናት የማስተማር ስራ ህፃናትን የመጠበቅ ስራ። በነገራችን ላይ ህፃናትን የመጠበቅ ስራ በቤተ ክርስቲያን ውስጥ እኔ አላምንም። ህፃናት መማር አለባቸው ማለት መጠበቅ የለብንም ሳይሆን እየተጠበቁ መማር አለባቸው ልጆች፣ ህፃናት ቢኖሩን ማለት ነው። ስለዚህ ልጆችን ማስተማር፣ በየዕለቱ የህይወት እንቅስቃሴያችን በቅድስና መኖር። መጽሐፍ ቅዱስ እግዚአብሔር ለእኛ አያነብልንም። እኛ ምን ማድረግ አለብን? ማንበብ አለብን። ጌታ እግዚአብሔር ስለኛ ወርዶ ስለኛ አይጸልይም። እኛ ምን ማድረግ አለብን? መጸለይ አለብን፣ መጸለይ አለብን፣ መስራት አለብን። በክርስትና ህይወታችንና መስራት ያለብንን ነገር እኛ እንድንሰራ እግዚአብሔር እንደሚፈልግ እና እግዚአብሔር ያቅድ እንዳለው በየእለቱ የህይወት እንቅስቃሴያችን እንድናውቅና እንድንማር የሚያስተምር ነገር ነው። ሁለተኛ ከመልክቱ ጋር የተደረጉ ነገሮች ብዬ ሁለተኛ ያስቀመጥኩት ማርታና ጌታ ኢየሱስ የተነጋገሩት ነገር ነው። ጌታ ኢየሱስ ድንጋውን አንሱት እንዳለ የሞተው እህት ማርታ ጌታ ሆይ ከሞተ አራት ቀን ሆኖታል እና አሁን ይሸታል ብላ ተናገረች። እና የሚገርም ነገር ነው ማርታ እዚህ ጋ ጌታ ኢየሱስ ድንጋውን አንሱት ሲል ወዲያውኑ የታያት ነገር ምንድን ነው? የኔ ወንድም ያለቀለት ነገር ነው። የኔ ወንድም ጉዳይ አሁን የኔ ወንድም ያለው በመሽተት ዲኮምፖዝ በማድረግ ስቴጅ ነው ወይም ደግሞ ደረጃ ላይ ነው ያለው እና ተስፋ የለውም የሚል ነገር ውስጥ ልቧ ውስጥ እንዳለ ነው የምትመለከቱት። እና ልክ ማርታ የለም፣ ጌታ ሆይ ከሞተ እኮ አራት ቀን ሆኖታል እና አሁን ይሸታል እንዳለችው ጌታ ኢየሱስ ክርስቶስ ምንድን ያላት ኢየሱስ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም ወይ ብሎ ነው የተናገራት በጣም የሚገርም ንግግር ነው እንግዲህ ተመልከቱ ሰዎች አሉ በጣም በዙሪያው ጌታ ኢየሱስ ድንጋውን አንሱት እንዳለ ማርታ ጠለቅ ብላ ማለት ጣልቃ ገብታ ኖ ኖ ኖ፣ ለምን ከሞት አራት ቀን ሆኖታል፣ ይሸታል፣ ይሄ ለምን ይነሳል ድንጋዩ የሚል ነገር ተናገረች እና ጌታ ቀስ ብሎ በትህትናና በቀስታ መንፈስ ሲገስጻት ነው የምታዩት። ብታምኝስ የእግዚአብሔርን ክብር እንድታይ አላልኩሽምን? እምነት ለምን አይኖርሽም ማርታ ለምን አታምኝም? ይህንን ነገር በተደጋጋሚ ለማርታና ለማርያም ጌታ ኢየሱስ የተናገረ ይመስላል። ምክንያቱም ቁጥር 17 ላይ ብትመጡ ወደ ኋላ መለስ ላደርጋችሁ። ኢየሱስን በመጣ ጊዜ በመቃብር እስካሁን አራት ቀን ሆኖት አገኘው። ቢታንያም አስራ አምስት ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናናቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ፣ አንተ በዚህ ሆነ ኖ በዚህ ኖረህ ብትሆን ኖሮ ወንድሜ ባልሞተም ነበር አለችው። እና ከዛ አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ጌታ ኢየሱስ አንድ ነገር አላት። ኢየሱስም ወንድምሽ ይነሳል አላት። ተመልከቱ፣ ይሄ ውይይት ነው፣ ንግግር እየተነጋገሩ ነው። እና ወንድምሽ ይነሳል ጌታ ኢየሱስ የተናገረው ነገር ግልጽ ነው። ማርታ ግን በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ህይወት እኮ እኔ ነኝ የሚያምንብኝ ቢሞት እንኳ ሕያው ይሆናል ብሎ ተናገራት እና ማርታና ጌታ ኢየሱስ ክርስቶስ ቅድም የተነጋገሩትን ነገር ነው አሁን እዚህ ጋር ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም ወይ ወንድምሽ እኮ ይነሳል ብዬሻለሁ እናም ማመን ያስፈልግሻል ብታምኚ የእግዚአብሔርን ክብር ታያለሽ አሁን አንቺ ይሸታል የምትሆን ብታምኚ እኔ አነሰዋለሁ የሚልን ነገር ነው እየተናገረ ያለው። እና ቅድምም የተናገረውን ለማርታ እያስታወሳት ነው። ይህንን ነገር እኔ እንደ ትልቅ ትምህርት እንድንወስደው እፈልጋለሁ። በጌታ ላይ ያለን እምነት አንዳንድ ጊዜ በተለያየ ሁኔታ ወጣ ገባ ሊል ይችላል። በፈተና ጊዜ፣ በማግኘት በማጣት ጊዜ፣ በመታመም ጊዜ፣ በደህንነት በብልጥግና ጊዜ እምነት አለኝ ብሎ ማውራት በጣም ቀላል ነው። እኔ እንደዛ አስባለሁ። ግን ጨለማ ሲመጣ፣ ሕመም ሲመጣ፣ የሚያስደነግጥ የሚረብሽ ነገር ሲመጣ፣ አገራችን ላይ አንዳንድ አስቸጋሪ ነገሮች ሲሆኑ፣ እዚህም እንኳን ምንድን ነው የምንለው? አሁን እንደዚህ እንደነ ማርታና እንደነ ማርያም ወንድማቸው ሞቷል፣ እምነት አለን ነው ያሉት። ግን በጌታ ላይ ባለ እምነት ጸንቶ መቆም በጣም ከባድ የሚሆንበት ጊዜ አለ። ልክ በዚህ ጊዜ ነው ጌታ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ሆይ በእምነት ጽኚ፣ በፈተና አትናወጪ፣ አትወዛወዢ። የምትጸልይ ከሆነ በመጸለይ ቀጢ፣ በእምነት እኔ ላይ እምነትሽን በማድረግ ቀጢ እንጂ ወዲያ ወዲህ ወለም ዘለም አትበይ፣ የሚል ነገር ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። አንዳንድ ሰዎች ስለ እምነት ሲናገሩ እንደዚህ ይላሉ። እኔ ኢየሱስ የሚባለውን ነገር አይቼ ነው ማምነው ወይም ከሰማይ የሆነ ነገር ወርዶ እዛ ሰማይ ላይ እንደዚህ አይነት ነገር አለ ካላለኝ አላምንም የሚሉ ሰዎች አሉ። እውነተኛ እምነት ግን ጌታ ኢየሱስ ክርስቶስ የተናገረው ቃል ትክክል ነው፣ ግራም ነፈሰ ቀኝ ጌታ ኢየሱስ ክርስቶስ የተናገረው ነገር ይሆናል። ጌታ ኢየሱስ ክርስቶስ ራሱ አምላክ፣ የሰማይና የምድር ጌታ ፈጣሪ ነው ስለዚህ እምነቴ በሱ ላይ ነው አምናለሁ አልናወጥም ብለን እርፍ እንድንል ነው ጌታ ኢየሱስ የሚፈልገው እና በእሱ ላይ የምናርፍ ከሆነ ልክ ለማርታ የተነገረው ነገር ለእኛም ይሆንልናል ብታምኝስ የማንን ክብር የእግዚአብሔርን ክብር እንድታይ አልነገርኩሽም ወይ እና እምነት የእግዚአብሔርን ክብር እንድናይ የሚያደርግ ነው። በእምነታችን እንዳንወላውል ጌታ ኢየሱስ ክርስቶስ ያስተምረናል። ከዚህ ቀጥሎ ከምልክቱ ጋር የተደረጉ ነገሮች ሶስተኛውን እነግራችኋለሁ። ሶስተኛው ደግሞ በጣም አስደናቂ ነው። ቁጥር 41 ላይ ያለው ነው። ወደዚህኛው እንሄዳለን። ቁጥር 41 ላይ ከማርታ ጋር ንግግሩን ከጨረሰ በኋላ ሰዎች ድንጋዩን አነሱት ይላል። ድንጋዩን እንዳነሱት ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለ ሰማኸኝ አመሰግንሃለሁ፣ ሁልጊዜም እንድትሰማኝ አወቅሁ አለና፣ ነገር ግን አንተ እንደላከኝ አምኑ ዘንድ በዚህ ዙሪያ ስለተሰበሰቡት ስለ ቆሙት ሕዝብ ተናገርሁ አለ። ከዛ በኋላ ይህንንም ብሎ በታላቅ ድምፅ አላዛር ሆይ ወደ ውጪ ና ብሎ ጮኸ። የሞቱም የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ ይላል። በጣም የሚያስደንቅ ትዕይንት ነው። በዓይነ ህሊናችሁ የሆነውን ነገር ብትመለከቱ ልክ ሰዎቹ ድንጋዩን እንዳነሱት ጌታ ኢየሱስ ሰዎች ሁሉ እያዩ ዓይኖቹን ወደ ላይ ቀና አድርጎ አባት ሆይ ስለሰማኸኝ አመሰግናለሁ። አሁን ጸሎት አይደለም፣ እዚህ ጋር ያለው ምስጋና ነው ያለው። እና ይሄ ምስጋና አሁን ጌታ ኢየሱስ ክርስቶስ አባት ሆይ አላዛር ሞቷል። እህቶቹ አልቅሰዋል፣ አዝነዋል። እዚህም ደግሞ ያሉት ሰዎች ከአላዛር መሞት የተነሳ በጣም በጣም በሐዘን ውስጥ ነውና ያሉት እባክህ ራራ ምናምን የሚል ነገር አይደለም ሲናገር የምታዩት፣ ስለሰማሃኝ አመሰግንሃለሁ። ጌታ ኢየሱስ ክርስቶስ እንደ ፓስተር፣ እንደ ሐዋርያ፣ እንደ ነቢይ አይደለም። አንዳንድ ሰዎች እንደዛ ሊቆጥሩ ይችላሉ፣ ግን ስተት ነው ጌታ ኢየሱስ ክርስቶስ እኔ የሞተን ሰው ለማስነሳት እግዚአብሔር ፈቅዶ ለሞተ ሰው ጸልዬ ሰውየው ድንገት ብድግ ቢል የሚሆነው ነገር ጸልዬ ነው የሚሆነው ነገር። እና እግዚአብሔሮ እባክህ እባክህ፣ ይህን ሰው እያስነሳው ምናምን ብዬ ነው መጸለይ ያለብኝ። ግን እዚህ ጋር ጌታ ኢየሱስ እንደዛ አይደለም ያለው። አመሰግንሃለሁ ስለሰማኸኝ ጊዜ እንደምትሰማኝ ደግሞ አወቅኩኝ። ጸሎቱ ራሱ የተለየ ነው። እንደ ፓስተር፣ እንደ ሐዋርያ፣ እንደ ነቢይ አይደለም። ጸሎቱ ምንድን ነው የሚያሳየ መሰላችሁ? እዚህ ጋር የተነገረው ጸሎት ጌታ ኢየሱስ ክርስቶስ ምስጋና የሰጠው አሁን እዚህ ጋር ያለው ነገር በሱ እውቀት የሆነ ነገር ነው። አሁንም እየሆነ ያለው ነገር በአብም በጌታ በኢየሱስ ክርስቶስም እውቀት የሆነ ነገር ነው። አሁን እየሆነ ያለው ነገር ጌታ ኢየሱስና አብ አንድ መሆናቸውንም የሚያሳይ ነገር ነው። ማለት እኔ እዚህ ጋር እንደጻፍኩት በጌታ በኢየሱስ ክርስቶስ እና በእግዚአብሔር አብ መካከል የማያቋረጥ ግንኙነት እንዳለ ነው። ለአላዛር መነሳት ጌታ የሱስ ክርስቶስ ጾም ጸሎት ይዞ ሲጸለይ አትመለከቱም። ይህንን መረዳት በጣም ሊከብድ ይችላል። ጌታ ኢየሱስ ክርስቶስ ማንነቱን ግን ያሳየናል። ጌታ ኢየሱስ ክርስቶስ ዝም ብሎ ሰው አይደለም፤ እንደ ሐዋርያ እንደ ነቢይ አይደለም። ጌታ ኢየሱስ ክርስቶስ ሙታንን የማስነሳት ኃይል፣ ሥልጣን ያለው ትልቅ ከፍተኛ ችሎታ ያለው የሰማይና የምድር ፈጣሪ ራሱ አምላክ መሆኑን የሚያሳይ ነው። ለዚህ ነው ሁል ጊዜ እንደምትሰማኝ አውቃለሁ፣ ስለሰማሃኝ አመሰግንሃለሁ የሚለው ነገር የተነገረው ጌታ ኢየሱስ ክርስቶስና አብ የማቋርጥ ግንኙነትና አንድነት እንዳላቸው ነገሮች በአብም በጌታ በኢየሱስ ክርስቶስን ፈቃድ የሚከናወኑ መሆናቸውን ጌታ ኢየሱስ ክርስቶስ ነቢይ ወይም ሐዋርያ ሳይሆን አምላክ መሆኑን የሚያሳይ ነገር መሆኑን እንድታምኑ ነው። እና እንደዚህ አይነት እውቀት ለእኔና ለእናንተ በጣም ያስፈልገናል። ማለት እንደዚህ አይነት እውቀት አምላክ የመሆን እውቀት አይደለም። እኛ አምላኮች አይደለንም። ግን እግዚአብሔርን ማወቅ እግዚአብሔርን መረዳት ጌታ ኢየሱስ ክርስቶስ ማን እንደሆነ መረዳትና ማወቅ በጣም አስፈላጊ ነው። ጌታ ኢየሱስ አምላክ ነው። የሰማይና የምድር ፈጣሪ ነው። በሞት ላይ ስልጣን አለው። በሁሉ ነገር ላይ ስልጣን አለው። ይህንን አይነት እውቀት በውስጣችን ቢሰርጽና ቢገባ በህይወታችን ዘመን ሁሉ ለሚያጋጥሙን ፈተናዎች ለሚያጋጥሙን ሀዘኖች ለሚያጋጥሙን አስጨናቂ ነገሮች መውጫና መፍቻው በእጃችን ነው ያለው ማለት ነው። ሐዋርያው ቅዱስ ጳውሎስ እዚህ ጋር የጻፍኩት ነገር አለ። እኛ በእንግሊዝኛ አንድ መዝሙር አለ፣ እዚህ ብዙ ሲዘመር ሰምቼው አላውቅም። የማምነውን አውቃለሁ፣ የማምነውን አውቃለሁ የሚል እና ሁለተኛ ጢሞቴዎስ 1 12 ላይ የተመሰረተ ቃል ነው። የማምነውን አውቃለሁ፣ ያመንኩትን አውቃለሁ። ስለዚህ በፈተና አልናወጥም፣ በውጣ ውረድ አልናወጥም፣ በአስጨናቂ ነገር አልናወጥም፣ ሰይጣን በሚያመጣው ልዩ ልዩ መልእክቶች አልናወጥም፣ በተለያየ የሐሰት እንቅስቃሴ፣ በፖለቲካ ውዥንብር አልናወጥም። እኔ የማምነውን አውቃለሁ። ሰማይና ምድር ቢናወጡ የማይናወጥ የጸና ታማኝ ታማኝ ደካሞችን የሚደግፍ አምላክ ነው። እግዚአብሔር ይመስገን። ስለዚህ እምነታችንን ያደረግንበት ጌታ ኢየሱስ አምላክ መሆኑን ማወቅ እንድንችል ይሄ ክፍል ያስረዳናል። አራተኛውና የመጨረሻው ዋናው ምልክት ጋ ነው የምመጣው። ምልክቱ የተደረጉ ምልክቱ ጋር የተደረጉ ነገሮች ጋር ዋናው ምልክት ለሞተው ሰው ጌታ ኢየሱስ የተናገረው ነገር አሁን ቁጥር አርባ አራትን እንዳለፈ ይህንንም ብሎ በታላቅ ድምፅ አላዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። በቃ ሰውየው አላዛር ከሞተበት ሁኔታ የተነሳበት ነገር የተከናወነው እዚህ ጋ ነው። ጌታ ኢየሱስ አላዛር ሆይ ናውጣ ብሎ ተናገረ። የዛሬ ሀያ ዓመት አካባቢ ይሆናል አንድ ሰባኪ ሲናገር የሰማሁት ነገር አለ። ያን ጊዜ አለ፣ በዚህ ነጥብ ላይ ነው የተናገረው። ያን ጊዜ ጌታ ኢየሱስ ክርስቶስ አንተ ሙት ናውጣ ብሎ ቢናገር ኖሮ የሞቱት ሁሉ ከመቃብር ይወጡ ነበር ብሎ ሲናገር ሰምቻለሁኝ። ግን ስፔሲፊክ ሆኖ ነው ጌታ ኢየሱስ የተናገረው። አላዛር ወይ ናውጣ ብሎ ነው የተናገረው። አላዛር እንደተገነዘ ብድግ ብሎ ወደ ውጭ ወጣ። በጣም የሚገርም አስደናቂ ነገር ነው። ጌታ ኢየሱስ ክርስቶስ በድምፅ ነው አላዛርን ናውጣ ያለው እና የተናገረው ጌታ ኢየሱስ ለሞተው ሰው ነው። መቼም እናንተ ታስባላችሁ ማሰብ አለባችሁ። የሞተ ሰው ፊታችሁ ቢኖር የፈለገውን ነገር ብትናገሩ የሞተ ሰው አይሰማም። እኛን አይሰማም። እኛን አይሰማም። ቢያንስ ቢያንስ እኛን አይሰማም። እዚህ ኢትዮጵያ ውስጥ ከተነሱ የሐሰት አስተማሪዎች እና ፓስተሮች፣ ነቢያት፣ ሐዋርያት ከሚሉ መካከል አንዱ ኦሮሞ አካባቢ በቪዲዮ በዩቲዩብ ቪዲዮ ተለቋል። ጎንበስ ብሎ መቃብሩ ሰውየውን ድንጋውን አንሶ አለ መቃብሩ ተቆፍሮ አፈሩ ድንጋይ ሁሉ ከወጣ በኋላ የሬሳ ሳጥኑ ላይ ተጋድሞ መቃ ጎፍታ ኢየሱስ ካይ ያለ ሰውየውን ይጠራ ነበር እና በጣም የሚገርም ነው። እና ጮኸ ጮኸ ጮኸ፣ ጠራ ጠራ ጠራ ጠራ ጠራ። ከዛ በኋላ ጉሮሮ ሲሰነጠቅ አይ መነሳት አልፈለገም ብሎ ከጉድጓዱ ውስጥ ወጣ እና እንደዛ አይነት ለሰዎች የተሰጠ ስልጣን የለም። ሬሳ የሚጠራ ጌታ ኢየሱስ ግን ይሄ ስልጣን አለው። አላዛር ሆይ ናውጣ! የተናገረው ለሞተ ሰው ነው። ይሄ በጣም ለአይምሮ የሚከብድ ሊታመን የማይቻል ነገር ግን የሆነ ነገር ነው። ጌታ ኢየሱስ አላዛርን ናውጣ ብሎ ጠርቶት አላዛር ሲወጣ ነው የምትመለከቱት። እና የሞተው ሰው ታዘዘ፣ ነፍሱ ተመለሰች እና እንደተገነዘ በዛ፣ በዛ ኃይል የተገነዘ ሰው መውጣት አይችልም፣ ግን እንደተገነዘ ነው የወጣው። ምክንያቱም የጌታ ኢየሱስ ክርስቶስ ድምፅ፣ የጌታ ኢየሱስ ክርስቶስ ቃል፣ የጌታ ኢየሱስ ክርስቶስ ኃይል፣ የጌታ ኢየሱስ ክርስቶስ ስልጣን ያለበት ድምፅና ቃል ነው። አሁን ከዚህ የተነሳ ነው መጽሐፍ ቅዱስን ስናነብ የምናነበው የራሱን የጌታን ድምፅና ቃል ነው። ውስጥ የሚባረክ ጨለማችንን የሚገፍ መረዳት የሚሰጠን ኃይልን የሚያስታጥቀን ቃል ነው የጌታ ቃል። የጌታን ቃል ስናነብ፣ ስለዚህ የጌታ ቃል እንደተነገረ ሰውየው ሲወጣ ታያላችሁ እና ጌታ ኢየሱስ ክርስቶስ በሞት ላይ ስልጣን አለው። እዚህ ጋር እኔ የጻፍኳቸው ነገሮች አሉ። አንደኛ በቁሳዊው ዓለም ላይ ጌታ ኢየሱስ ክርስቶስ ፍጹም ኃይል እና ስልጣን አለው ፍጹም ስልጣንና ኃይል እንዳለው በቁሳዊው ነገር ላይ ማረጋገጫ ነው፣ እዚህ ጋር ሰዎች እያዩ ያለው ሁለተኛ፣ ጌታችን ኢየሱስ ክርስቶስ በመንፈሳዊውም ዓለም ላይ ሙሉ ስልጣንና ኃይል አለው። ማለት አላዛርን ና ውጣ ሲለው ነፍሱ ከስጋው የተለየችበት ሰው ወዲያውኑ ነፍሱ ከስጋው ጋር ተዋህዳ ነው ለመውጣት የቻለው። ነፍሱ ከስጋው ጋር ባትዋሃድ ኖሮ መውጣት አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ያንን ማድረግ ችሎታ አለው። ያችን የ12 ዓመት ልጅ የኢያኢሮስ የተባለውን ሰው ልጅ ከሞት ሲያድናት ሰዎች ሁሉ እየሳቁ ቤት ውስጥ ገባ። አይ ልጅቷ እኮ አለች አልሞተችም ሲላቸው ሰዎች ስቀው ነበር። ሄዶ አንቺ ልጅ ተነሺ ሲላት፣ መጽሐፍ ቅዱስ ምን ይላል ነፍሷ ወደ ሞተው አካሏ ውስጥ ተመለሰች ይላል። ስለዚህ ልክ እንደዚህ ነው የሆነው። ባላዛር ህይወት የመበስበስ ኃይል፣ የመበስበስን ስልጣን፣ የመበስበስን ስራ ሁሉ ያጠፋ የጌታ ኢየሱስ ክርስቶስን ኃይል ነው እዚህ ጋር የምታዩት። እንደምናውቀው ሰዎች ወዲያውኑ እንደሞቱ ዲኬ ማድረግ ይጀምራሉ፣ መበስበስ ይጀምራሉ። ልክ በአራተኛው ቀን ጌታ ኢየሱስ ሲናገር ያ የመበስበስ ኃይል ሁሉ ጠፍቶ የህይወት ኃይልና የህይወት ስልጣን በዚህ በሰው ውስጥ ሲሰራ ነው የምታዩት። እና ጌታ ኢየሱስ ክርስቶስ በሞት ላይ ስልጣን እንዳለው እነዚህ የጌታ ኢየሱስ ክርስቶስ ተቃዋሚዎች በእርግጥ ልክ ምልክቱ እንደተደረገ፣ እዚህ ጋር ጨርሳለሁ። ሰዎች ለሁለት ተከፍለዋል። ብዙዎቹ በጌታ በኢየሱስ አምነዋል። ከፊሎቹ ደግሞ ሄደው ለፈሪሳውያን ተናግረው ፈሪሳውያን ያሉትን ነገር እዚህ ጋር ትመለከታላችሁ ቁጥር 47 ላይ እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋል ብለው ተናገሩ። ይህ ምልክት ነው ምልክት ነው ምልክትነቱ፣ ማነው? ኢየሱስ ክርስቶስ የእግዚአብሔር ልጅ የሰማይና የምድር ፈጣሪ፣ በሁሉ ላይ ስልጣን ያለው እዚህ ጋ በሰው ልጆች ጠላት በሰው ልጆች ሁሉ ጠላት ላይ በሞት ላይ ስልጣን እንዳለው የሚያሳይ ነው ይሄ አምላክ መሆኑን የሚያሳይ ስልጣን ነው። ስለዚህ ጌታ ኢየሱስ ክርስቶስ በሞት ላይ ስልጣን አለው። በአይነት ላይ ስልጣን አለው። በርቀት ላይ ስልጣን አለው። በጊዜ ላይ ስልጣን አለው። በተፈጥሮ ህግ ላይ ስልጣን አለው። በኳንቲቲ፣ በብዛት ላይ ስልጣን አለው። ጥቂቷን ነገር ባርኮ ለብዙ ሺህ ሰዎች እንድትበቃ ማድረግ ይችላል። በሁሉ ነገር ላይ ሰው በማይችለው ነገር ሁሉ ላይ ጌታችን ኢየሱስ ክርስቶስ ስልጣን አለው። በመጨረሻው የሰው ልጅ ጠላት ላይ በሞት ላይ ጌታ ኢየሱስ ክርስቶስ ስልጣን አለው። ስለዚህ ጌታ ኢየሱስ ክርስቶስን ስናምን እኛ ከመንፈሳዊ ሞት ወደ መንፈሳዊ ህይወት እንሻገራለን። በመንፈሳዊ ህይወት ውስጥ ኖረን የመንግስተ ሰማይ ወራሾች እንሆናለን። በዚህ በመንፈሳዊ ሞት ላይ ስልጣን ስላለው በኢየሱስ ክርስቶስ የሚያምኑ ሰዎች አሁን የዘላለም ህይወት፣ መንፈሳዊ ህይወት ያገኛሉ ማለት ነው። እና የመጨረሻ እዚ ጋር የተናገርኩት በምድርም በሰማይም በመናፍስት አለም በስጋ በነፍስ በመንፈስ በሁሉ ላይ ስልጣን ያለው አምላክ ነው ጌታ ኢየሱስ። እሱን መታመን መታደል ነው። በሱ ላይ መደገፍ መባረክ ነው። እሱን መከተል የተለየ እውነት ውስጥ መግባት ነው። እና ጌታ ኢየሱስ ክርስቶስ በሰጠን እምነትና በሰጠን እውነት እንድንጸና እግዚአብሔር ይርዳን።